የቀድሞው የዩናይትድ ስቴትስ ፕሬዚዳንት ጆን ኤፍ ኬኔዲ ምስጢራዊ አሟሟት ከብዙ ምርመራና ጥናት ከበርካታ ዓመታት በኋላ ዛሬም የሚሊዮኖችን ትኩረት እንደሳበ ቀደም ሲል ገልጠናል። እንደ አውሮፓውያን የዘመን አቆጣጠር አርብ ህዳር 22 1963 ዓ ም ልክ የዛሬ 50 ዓመት ባለፈው አርብ ተገጣጥሞ መጥቷል። በነብስ አጥፊ ጥይት ተመተው የተገደሉ ኬኔዲ ታሪክና አሟሟት ለአያሌ መጻሕፍት የሲኒማና ሌሎች የጥበብ ስራዎች መነሻም ሆኗል። የሲኒማው ዓለም በእጅጉ የተማረከለትን የዚህን ታሪክ ሃምሳኛ ዓመት መታሰቢያ ተንተርሶ በተሰናዳ ቅንብር ከፊልም ባለሙያው የማና ደምሴ ጋር ወጋለን አሉላ ህዳር 22963 ዓ ም ልክ የዛሬ 50 ዓመት በአካባቢው የሰዓት አቆጣጠር ከእኩለ ቀን በኋላ ግማሽ ሰዓት እንዳለፈ በዳላስ ከተማ በክፍት ተሽከርካሪ ሆነው እርሳቸውን ለመቀበል ለወጣው ህዝብ እጃቸውን እያውለበለቡ ሰላምታ በመስጠት ላይ ሳሉ ነው ነፍሰ ገዳይ በተኮሳት ጥይት አንገታቸውን የተመቱት። The President of the United States was shot down by an assassin's bullet as he rode through downtown Dallas, Texas. የአሜሪካ ድምፁ ባብ ሎጅ በሰዓቱ የፕሬዚዳንቱን በጥይት የመመታት ዜና ያሰማበትን ነበር የሰማችሁት። በስፍራው እንደነበሩ ታዛቢዎች ገለጣ የአየሩ ሁኔታ እጅግ ጥሩ የሚሰኝ ቢሆንም ጥሩ ያልሆነው አስደንጋጭ ዜና በቅጽበት በዓለም ናኘ። የፕሬዚዳንቱን ጉሮሮ ሰንጥቃ ያለፈችው ጥይት በጊዜው የቴክሳስ አገረ ገዥ የነበሩትን ጆን ኮነሊን አካል ገምሳ ዘለቀች። ያልተጠበቀውና ምናልባትም ሊሆን አይችልም ሊባል የሚችል ለማመን አዳጋች የሆነው ድንገት እውን ሆነ። ገናናው መሪ ፕሬዚዳንት ኬኔዲ እንደ ዋዛ አረፉ። እናም ማንነው ገዳያቸው? ለምን? እንዴት? የሚሉት የገዳያቸውን ማንነት ለማወቅ እኩል ወትዋችና፣ ለብዙዎች ዛሬ ሙሉ በሙሉ ያልተመለሱ የሚመስሉ ጥያቄዎች በዚያው ፍጥነት ከድንጋጤና ከበረታው ሐዘን አብራክ ተወለዱ። የውኑም የልብ ወለዱም አለም እየነካኩ እየተሳሰሩና እየተጋመዱ 50 ዓመት ዘለቁ። ከዛሬው ዓለት የኪነ ጥበቡን አለም በከፊልም ቢሆን ለዚህ ያልተለመደ የሚመስሉ ጥያቄዎች ምላሽ ፍለጋ የያዘ የሚመስል ጥረት ከፊልም ሰሪውና በኒውዮርክ ዩኒቨርሲቲ የሲኒማ ጥበብ መምህሩ የማነ ደምሴ ጋር ለአፍታ መልከት እናደርጋለን። አቶ የማነ ድምሴ በቅድሚያ ለጊዜ አመሰግናለሁ። አመሰግናለሁ። የቀድሞ የዩናይት ስቴትስ ፕሬዚዳንት ጆን ኤፍ ኬኔዲ ሚስጥራዊ አሟሟት ከብዙ ምርመራና ጥናት ከበርካታ ዓመታት በኋላ ዛሬም የሚሊዮኖችን ትኩረት እንደሳበ ነው። ይሄ ትኩረት አሜሪካውያን ወይም ደግሞ በዓለም ዙሪያ ስለዚህ ታሪክ የሚያውቁ ሰዎች የተሳበውትን ያህል የብዙ መጽሐፍት፣ የብዙ ሲኒማ ስራዎች መነሻ ለመሆን በቅቷል ብዙ ታሪኮች ተጽፈዋል ዛሬም ግን ያለቀለት የተቋጨ አይመስልም ሀምሳኛ አመቱ መታሰቢያም ያን መልሶ ያመጣ ይመስላል ከጠቅላላው ስሜት ምን እንደረደር በጣም ጥሩ መቼም ፕሬዚደንት ኬኔዲ በሀያኛው ክፍለ ዘመን አሜሪካ ውስጥ ትልቅ ስም ያፈሩ ናቸው ያፈሩበትም እንግዲህ ዋናው እንደ ሌሎች ታላላቅ የአሜሪካ ፕሬዚደንቶች ብዙ አመት በስራ የቆዩ አይደሉም እንደተመረጡ በሁለት አመት ተኩል እንደዚህ ነው የተገደሉት። ከእሳቸው ግን ቀድሞ የመጡት መሪዎች አብዛኞቹ ብዙ አመት በመንግስት ስራ በመንግስት አስተዳደር ላይ እድሜያቸውን ያሳለፉ መሪዎች ናቸው። ለምሳሌ አይዘንሃወር፣ ከኬኔዲ በፊት የመጡት ሁለተኛ ዓለም ጦርነት የሰሜን አፍሪካና የአውሮፓ ጦርነት መሪ ነበሩ። በአጠቃላይ የአሜሪካ ፕሬዚደንት ሮዝቬልትም እንደዚሁ። በአጠቃላይ ቀድሞ የነበሩት መሪዎች ትልልቅ ስም ያፈሩ ብዙ አመት የቆዩ ናቸው። ፕሬዚደንት ኬኔዲ ደግሞ ፖለቲካ አለም ውስጥ ገና የነበሩ ማለት ሰባት ስምንት አመት ሴኔተር ሆነው ያገለገሉ ከዛ በጣም በልጅነት ፕሬዚደንት የሆኑ ናቸው በዚህ ምክንያት ከዛ ደግሞ እድሜያቸውን ብዙ ሳያሳልፉ የሰሩትንም ብዙ ሳናቅ ስለተገደሉ ለሰው ብዙ አይነት አስተያየት አምጥቷል። አስተያየቱም እንግዲህ ስራ አለም ላይ ቢቆዩ ኖሮ ምን ይሰሩ ነበረ የሚለው ጥያቄ ይመስለኛል። የሰውን ጉጉት እንዲህ እስካሁን ድረስ አምሳ ዓመት ከቆየ በኋላ እንዲቀጥል ያደርግ የቻለው አሟሟታቸውን ምስጢራዊነት እንደው ተቋጨ፣ ተደመደመ በማይባል መልኩ ምንም እንኳን ዋረን ኮሚሽን በመባል የሚታወቀው በጊዜ ለምርመራ የተቋቋሙ ኮሚሽን ያወጣው መግለጫም ቢኖር በተጠርጣሪነት የተያዘው ሰው በብቸኛነት ገዳያቸው ነው የሚል መደምደሚያ ቢደርስ፣ በብዙዎች ልብ እንዳልከው መደምደሚያ ላይ አልተደረሰም። ቅድም ካነሳቸው ከአሟሟታቸው ወጣ ብለን አሁንም በሳቸው ሕይወትና በሳቸው ማንነት ዙሪያ አንድ ሁለት ነጥቦች እናንሳ። ወጣትነታቸው በትኩስ አፍላ ዕድሜ መሞታቸው እንዲሁም በአጭር ጊዜ ውስጥም ቢሆን ብዙ ሲጠበቁ ማረፋቸው ቀልበ ይሳ በሆን ያህል የኒውክሌር ፍጥጫ ሁሉ የነበረበት ትልልቅ ውሳኔዎችን በዓለም አቀፍ ደረጃ የሚጠብቅ ጉዳይ በነበረበት ሁኔታ ነው የሞቱትና ከሀገር ወጥቶ በጊዜው ለፍጥጫው አመች ይሆናሉ የተባሉ ሰዎች ሁሉ በጥርጣሬ ውስጥ ገብተዋል። አንዳንድ በይሆናል መላ በሚገለጹ ሀሳቦች ውስጥ ስለ እነሱ ምን ትላለህ? እንደ ጠቀስከው ዋረን ኮሚሽን ዋረን የሱፕሪም ኮርት የጠቅላይ ፍርድ ቤት መሪ ነበሩ። ከዛም በኋላ ብዙ ሊቆች ይህንን የፕሬዚደንት ኬኔዲን አሟሟት ለማወቅ የሞከሩ አሉ። እንግዲህ በአብዛኛው ምንድን ነው ይሄ ሊሆን ይችላል ብሎ ነው እና ትንሽ ምንጭ አለው ትንሽ ጫፍ አለው እና ያንን ጫፍ አንዳንድ ጊዜ ወዲህ ወዲያ እያፈሰሰ፣ አንዳንድ ጊዜ እየቋጨ እንደው ወደ መደምደሚያ ለመውሰድ ይፈልጋል። አብዛኛው የአሜሪካን ህዝብ ስላዘነ እና አሟሟታቸውን ስላልወደደ በአብዛኛው የሚያስበው ምንድን ነው ደባና ሴራ እንደነበረ ነው እሳቸውን ለመግደል። ያው እንግዲህ እንደሚታወቀው ሊ ሃርቪ ኦስወልድ የሚባለው ያው ገደለ ተብሎ የተያዘ አለ። እሱ ደግሞ እንግዲህ ችግሩ አሁን የፊልም ሚና ምንድን ነው፣ አብርሃም ዛፕሩደር የሚባል ሰውዬ ፕሬዚደንት ኬነዲ ዳላስ ውስጥ በክፍት መኪና በሚሄዱበት ጊዜ የሆም ቪዲዮ ያን እንኳን ቪዲዮ አይባልም፣ ፊልም ካሜራ ይዞ ሲያነሳ የተገኘ ፉቴጅ አለ። እሱ ፉቴጅ ሲጠና ጥያቄ ነው የሚያስነሳው። ማለት ስንት ጥይት ነው ፕሬዚደንት ኬኔዲ ሊገል የቻለው ከፊት ነው ከኋላ ነው ከሁለቱም ነው ከጎን ነው የሚለው ጥያቄ፣ እርግጥ መልስ የተገኘበት ጥያቄ አይደለም። በዚህ ምክንያት ብዙ ብዙ ፊልሞች ከዛ በኋላ የተሰሩ አሉ፣ መጽሐፎች የተጻፉ አሉ። ከፊልሞቹ ከታወቁት መካከል ለምሳሌ ኦሊቨር ስቶን የሚባለው የአሜሪካ ፊልም ዲሬክተር እንደ አውሮፓ አቆጣጠር በአስራ ዘጠኝ መቶ ዘጠና አንድ ጄኤፍኬ የሚባል ፊልም ሰራ። ጄፍኬ፣ ደግሞ አሰራሩ በአንድ መልክ ዶኪመንተሪ ሊመስል ይችላል። በአንድ መልክ ልብወለድ ሊመስል ይችላል። ስለዚህ እንደገና ከባድ ያደርጋል፣ እውነቱ ምንድን ነበር ብሎ ለማወቅ። እነኚህ ሁሉ የፊልም ስራዎች፣ መጽሐፍት ሁሉ የበለጠ ሚስጥራዊነቱን አወሳሰቡት። ሰዎች የተቋጨ መደምደሚያ እንዳይደርሱ አደረጉ እንጂ አልፈቱትም ነው የምትለን? በፍጹም በፍጹም ያው እንግዲህ ሚስጥሩ ካዝና ውስጥ ቁጭ ብሎ የተቀመጠ ይመስለኛል። ግን ብዙ ጊዜ እንደዚህ አይነት ሚስጥር ብዙ ወገን ሊነካ ስለሚችል እነዚህ ሰዎች በህይወት እስካሉ ድረስ እንዲህ አይነት ሚስጥር ብዙ ጊዜ አይወጣም። ይህ እንግዲህ አብዛኛው ሰው እንዲህ ብሎ ነው የሚያምነው። ደግሞ ማን ያውቃል? እውነት ይሄ ሰውዬ ሊ ሃርቬይ ኦስዋልድ ገሎም ሊሆን ይችላል ፕሬዚደንቱን፣ አይታወቅም ግን አሟማታቸው በድንገት ነው። ቅድም ደግሞ እንደ ጠቀስከው መሪ በነበሩበት ጊዜ የነበረው የፖለቲካ ሁኔታ በጣም አሰጊ ነበረ። ምንድን ነው ኪውባን ሚሳይል ክራይሲስ፣ ቅድም እንዳነሳው በዛ ምክንያት ለምሳሌ ሶቪየቶች ያን ጊዜ ኮሚኒስት ሶቪየቶች ጋር ተጣልተዋል። ለምን ዓለም ፊት ለፊት አዋረዷቸው። በግድ ኒውክሊየር ቦምባቸውን ከኪውባ አውጥተው እንዲወስዱ አደረጓቸው። አስገዳጅ ሁኔታ ፈጠሩባቸው አስገዳጅ ሁኔታ ፈጠሩባቸው። ከዛ ደግሞ አልፎ ተርፎ የፕሬዚደንቱ ወንድም ሴኔተር ሮበርት በኋላ ነው ሴኔተር የሆኑት ሮበርት ኤፍ ኬኔዲ የአሜሪካ ዋና አቃቢ ሕግ ናቸው። በዛ ምክንያት ደግሞ ብዙ ምሳሌ፣ የኤፍ ቢ አይ መሪ የነበሩት ጄ ኤድገር ሁቨር የሚባሉት ጋር ቅራኔ ነበር ይባላል። እና ከዛ ደግሞ ማፊያ ወገኖችም አሉ፣ ከነሱ ጋር ቅራኔ ነበር ይባላል። ስለዚህ የፕሬዚደንቱ ጠላቶች ብዙ ነበሩ። ለዚህ ጥርጣሬ ይሆናል ግምት ታሪኮች እንዲነሱ በቴክሳስ የነዳጅ ባለ ሀብቶች የቀረጥ ክፍያ እንዲጨመር ያደርጋሉ የሚል ስጋት ነበራቸው። ምክትል ፕሬዚዳንት ጆንሰን በኋላ ፕሬዚዳንት የሆኑት በሚቀጥለው ዙር ምርጫ ከእሳቸው ጋር ላይወዳደሩ ይችላሉ የሚል ስጋት ተፈጥሮ ነበር ይላሉ። ለጥርጣሬዎች መነሻ ሰዎች የሚመዟቸው ሀረጎች በርካታ ነበሩ። በአስተማማኝ መልኩ አለመደምደሙ ነው የምትለን? አዎ። ለምን በዛ ጊዜ እንግዲህ ሁለት ዓለምን ይገዙ የነበሩ ታላላቅ አገሮች አሜሪካና ሶቪየት ህብረት ናቸው። በዚህ ምክንያት የእሳቸው መሞት ብዙን ሰው ብዙን ፖለቲካ የሚያናጋ ነበር። በዚህ ምክንያት ትኩረቱ ከፍ ያለ ነው። ከዛ ደግሞ መጀመሪያም እንዳልኩት እድሜያቸው በጣም ብዙ ልዩነት ያመጣል። ደግሞ ገና ስራ መጀመራቸው ብዙ ልዩነት ያመጣል። ለምሳሌ እሳቸው ከመገደራቸው ሀያ ቀን በፊት የቪየትናሙ ፕሬዚደንት ዲኤም እስከኖ ወንድማቸው እስከ ዋና ፖለቲካ አድቫይዘራቸው ተገደሉ። እንደዚሁ ከዛ ደግሞ እንደ አውሮፓን አቆጣጠር በአስራ ዘጠኝ መቶ ስልሳ አምስት ማልከም ኤክስ፣ እንደ አውሮፓ አቆጣጠር ስልሳ ስምንት ማርቲን ሉተር ኪንግ፣ ሮበርት ኤፍ ኬኔዲ ሁለቱም በአንድ አመት ተገደሉ። እና ያ አስርት ብዙ ግድያ ያየበት አለም የምትለወጥበት እየተለወጠችበት የነበረበት ጊዜ ነው። በዛ ምክንያት ብዙ ውጥንቅጥ የነበረበት አስርት ያ ጥርጣሬ ከሀምሳ ዓመት በኋላም እስከ ዛሬም ድረስ ቀጥሏል። በቅርብ ጊዜ የተደረጉ ጥናቶች ስልሳ በመቶ ያህል በጥናቱ የተሳተፉ ሰዎች በወጉ በአግባቡ አልተቋጨም አስተማማኝ መደምደሚያ አልደረሰም ይላሉ። በ2001 ዓመተ ምህረት የተደረገ ሌላ ጥናት 81 በመቶ የሚሆነው በጥናቱ የተሳተፈው ህዝብ አሁንም በዚሁ ስሜት የተዋጠ ይመስላል። አቶ የማነ ወደ ፊልም ስራዎች ገፋ አድርገን እንውሰድና በኬኔዲ ብቻ ሳይሆን በሌሎችም ታላላቅ ታሪኮች የመሳቡ የሰውን ቀልብ የሚስቡ ጉዳዮችን አጉልቶ የማውጣቱ የተለያዩ ሀሳቦችን የማስተናገዱ ከአንድ ከሚታወቀ በሀሳብ ወለድ ሰዎች እንዲያስቡ የሚያደርጉ ሌላ ሁኔታ ውስጥ የመክተቱ ሁኔታ ምናልባትም በጆን ኤፍ ኬኔዲ ብቻ ሳይገታ በአብርሃም ሊንከን ታሪክ ውስጥ እናያለን። በጣም ብዙ መጽሐፍት፣ ብዙ ሲኒማ ስራዎች ወጥተዋል። ይህ መስህብ ላ ከተመልካቹ ጋር እንዴት እንደሚያያዝ የፊልም ሰሪዎቹ የሚያመጡት ና ተመልካቹ ደግሞ ያን የሚመጣበት ሁኔታ ጋር እስኪ ለመቃኘት ንሞክረ። እንግዲህ አሰራርም ብዙ ልዩነት ያመጣል። ለምሳሌ አሁን ቅድም የጠቀስኩት አንዱ ፊልም የኦሊቨር ስቶን የሚባለው ጄኤፍኬ አለ። ከዛ በፊት ለምሳሌ እንደ አውሮፓ አቆጣጠር አስራ ዘጠኝ መቶ ሰባ ሶስት አክሽን የሚባል በጊዜያቸው በጣም የታወቁ አክተሮች በርት ላንካስተር እና ሮበርት ራያን የሚባሉ ነበሩ። ያ ፊልም ሲሰራ እንግዲህ ፕሬዚደንቱ ከሞቱ አስር አመት በኋላ ነው ገና ቲያትር ቤት ውስጥ ከመታየቱ በፊት ቴሌቪዥን ላይ ማስታወቂያዎች ከመውጣታቸው በፊት ተወገደ። ግን ፊልሙ ከአስር አመት ከአስራ ሁለት አመት በኋላ ፈቃድ ወጥቶለት በሚታይበት ጊዜ ማንንም የሳበ አልነበረም። ስለዚህ ቶፒኩ ብቻ ሳይሆን አሰራሩም ጭ አሰራሩ በጣም አስፈላጊ ነው እና ብዙ ጊዜ እንደዚህ አይነት ታሪክ የሰውም ፍላጎት ሁል ጊዜ ስላለ ለመጀመር ቀላል ነው እንዲህ አይነት ፊልም ማለት ባለ ሀብቶቹን ገንዘብ ያላቸውን ሰዎች ለማስተማመን እንደዚህ አይነት ስራ በጣም ቀላል ነው። ግን አሰራሩ ደግሞ ጥሩ ካልሆነ መጨረሻ ላይ እንግዲህ ዝም ብሎ መመርኮዝ አይቻልም በቶፒኩ ብቻ። የማነ ደምሴ፣ በቀዳማ ኃይለ ስላሴ ታሪክ በዘመኑ የነበሩ ሁኔታዎችን የተመለከተ ቀደም ሲል የወጣ በአንተ የተሰራ ጥናታዊ ፊልም አለ። የሚመጡ ስራዎች እንዳሉ አውቃለሁ። በእነኝህ ህዕሶች መልሰን እንደምናገኝ ተስፋ አድርጋለሁ። ለአሁኑ ግን ለጊዜ አመሰግናለሁ። አመሰግናለሁ።